የኢትዮጵያ ብሔራዊ የምርጫ ቦርድ ግንቦት 16 2007 ዓ.ም የተካሄደውን ምርጫ የመጨረሻ ውጤት ትናንት ይፋ ካደረገ በኋላ የተለያዩ ተቃዋሚ ድርጅቶች የምርጫ ሂደቱ የተጭበረበረ ስለነበረ ውጤቱ ምን ሊሆን እንደሚችል የታወቀ እንደነበር ተናግረዋል። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት በመሰረቱ ምርጫ በረ ና ምርጫ ተደረገ ለመባል የሚያስችል ነገር አይደለም። የኢትዮጵያ ሁኔታ ከጊዜ ወደ ጊዜ ከድጡ ወደ ማጡ እየገባ የኢትዮጵያ ሕዝብም መብቱ ነው እየተነጠቀ አዳዲስና አፋኝ አዋጆች ሕገ መንግስቱን የሚጻረሩ እየመጡ መጨረሻ ላይ ስንል ስንል እዚህ መቶ ፐርሰንት ደረስንና መጀመሪያውንም ኢህአዴግ በአመለካከቱ ከግራ ርዕዮተ ዓለም የተቀዳ በመሆኑ በበድበለ ፓርቲ ዲሞክራሲ ለማስመሰል ያህል እንጂ አያምንም እና ለባለፉት ሀያ አራት ዓመታት በአንድ ወይም በሌላ መንገድ ሲያታልልበት ኖረ። በዚህ የማታለል ፖሊሲ ውስጥ ግን አንድ ነገር ሊሄድ የሚችለው የተወሰነ ርቀት ብቻ ነው። አሁን ሀያ አራት አመት ላይ ሲደርስ ቆመና እንደ ኢራቁ ሳዳም ሁሴን መቶ ፐርሰንት አሸነፈ ወይም እንደ ቻይና ወዳጃቸውን ቻይና ኮንግረስ መቶ ፐርሰንት ይዞ እንደለየለት የመልክ ፓርቲ ዲሞክራሲ የሚባለው ማታለያ እንጂ የምድር ባህሪያቸው እንዳልሆነ ተገለጠ ነው። እንዲያም ሆኖ መድብለ ፓርቲ አበቃለት ማለት አይቻልም ብለዋል። እንዴት ኢንጂኒር ይልቃል ጌትነት አሁ እንግዲህ መድበለ ፓርቲ ያበቃለትም ሆነ የሚመሰረተው በኢትዮጵያ ሕዝብ ነው። ለምን ያበቃለታል? መድበለ ፓርቲ ዲሞክራሲ ኢትዮጵያውን ማድረግ አለባት። ለዛም የኢትዮጵያ ሕዝብ መታገል አለበት። ለዛም ደግሞ ቁርጥ ቀን የሆነ የኢትዮጵያ ልጆች በመሪነት ወደፊት መውጣት አለባቸው በኢህአዴግ በኩል ፈቃደኝነቱ እንደሌለ በመቶ ፐርሰንት ድምፅ አረጋግጦልናል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ድርጅት አንድነት ባጭሩ ምክትል ሊቀመንበርና የፓርቲው የውጭ ጉዳይ ኃላፊ ዶክተር መረራ ጉዲና በበኩላቸው የምርጫው ውጤት በሃያ አንደኛው ክፍለ ዘመን ሊታሰብ የማይችል ሲሉ ነው የገለጹት ያው በአጠቃላይ ታጠቀ የኃይል ጭምር ድምጽ ተዘርፈዋል። በሀያ አንደኛው ክፍለ ዘመን መታሰብ የማይችል ውጤት ነው። መቶ በመቶ አሸንፋለሁ ብሎ ያለ ሕዝብ ድጋፍ በጠራራ ፀሐይ በተዘረፈ ድምፅ ላይ እንደዛ መፎከር አሳዛኝም፣ በዲሞክራሲ ላይ የተደረገ ትልቅ ቀልድ ነው። እኛ እንግዲህ ሕጋዊና ሰላማዊ ትግላችን እንቀጥላለን። ዋና ጉዳይ ግን እንደ ምርጫ የሚቆጠርና ምርጫ ይቅርና ቅርጫ እንኳን ሊባል የማይችል መቶ በመቶ የሕዝብ ድምፅ በጠመንጃ ኃይል እና በምርጫ ቦርድ ድጋፍ የተዘረፈበት ሁኔታ ነው። በአቶ ትዕግስቱ አወሉ የሚመራው የአንድነት ለዲሞክራሲና ለፍትህ ፓርቲ ደግሞ ኢህአዴግ መቶ በመቶ ማሸነፉ የተነገረን የምርጫ ውጤት በሂደቱ ብዙ ችግሮች ነበሩት ይላል አቶ ትዕግስቱ። የሰማነው ውጤት ትናንት ምርጫ በወቅት ደግሞ በሰጠው መግለጫ መቶ በመቶ ያው ፓርቲ ተናጋሮቹ ማሸነፉን ያረጋገጠልን። ዞሮ ዞሮ ግን በሂደቱ ውስጥ በርካታ ችግሮች እንደነበሩ በወቅቱ በተለያየ ሁኔታ አሳውቀናል፣ ሪፖርት አድርገናል። በእኛም በኩል ቢሆን እንደ ተቋም ወይም እንደ ፓርቲ። ስለዚህ ውጤቱ የሂደቱ ነጸብራቅ ስለሆነ በሂደቱ ውስጥ የተስተካከለ ነገር እንዳልነበረ ነው እኛ ልናይ፣ ልናረጋግጥ የቻልነው። ስለዚህ ውጤቱም ይሄንኑ ነው የሚመሰክረው ብዬ ነው የማስበው በእኛ በ በኩል የተቋም መግለጫ አይደለም፣ ዝርዝር መግለጫ እናወጣለን። ነገር ግን መቶ በመቶ የሚለው ነገር አላስተሰተኝም። በይፋዊ ውጤቱ የገዢው ፓርቲ ወዳጆች ብቻ ሳይሆኑ ራሱ ገዢው ፓርቲም ተደናግጧል ያሉት የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት በመጨረሻ ይሄ ኢህአዴግ ራሱ ተደናግጠውበታል፣ የኢህአዴግ ወዳጆችም ተደናግጠውበታል ውጤቱን። በአንጻሩ ግን ባለፉት አስር አመት ውስጥ የወጡት የመሸምቀቂያ አዋጆች ውጤት እንጂ የተለየ እንግዳ ነገር እንዳልሆነ ሁሉም የኢትዮጵያ ህዝብ እንዲያውቀው እና ያንን ነገር መስመር ለማስያዝ ሁሉም በተየተሰማታበት የህይወት መስ ጠንክሮ እንዲታገል ማንም ሊደርስለት እና ማንም ሊመጣለት እንደማይችል የሀገሩ ሁኔታ መልክ ማበጀት ያለበት የራሱ የኢትዮጵያ ልጆች መሆናቸውን ተገንዝበው የዲሞክራቲክ ኃይሎች ሁሉ ኢትዮጵያን የሚወዱ ሁሉ በቆራት kat kita contoh dia tak nak run